የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 8 2016 ዓ.ም ዝግጅታችን ጀመረ። በጋምቤላ ክልል አቦቦ ወረዳ አራት ሰዎች በታጣቂዎች መገደላቸው ተገለጸ። በሽረ መምህራን ደሞዝ ካልተከፈላቸው ስራ እንደሚያቆሙ አስጠነቀቁ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። እንግዲህ ወልዴ ለዜናው እዚህ አጠገቤ ይገኛል። በማቀናበሩ ብርሃን ኃይሉ አብራናለች አለች። በፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። እኛም አብረናችሁ እናመሻለን። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ በድጋሚ እንደምናመሻችሁ ኢትዮጵያ ግብጽና ሱዳን በህዳሴ ግድብ ላይ አራተኛ ዙር ድርድር በማድረግ ላይ ናቸው። ኬንያና የአውሮፓ ህብረት የንግድ ስፍምንነት ተፈራረሙ። እንዲሁም የአውሮፓ ህብረት በቀድሞው ትዊተር በአሁኑ ኤክስ ላይ ምርመራ ጀምረዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ግብፅ ኢትዮጵያና ሱዳን ኢትዮጵያ እየገነባች ባለችው የህዳሴ ግድብ ላይ የሚያደርጉትን አራተኛ ዙር ድርድር ዛሬ አዲስ አበባ ላይ መጀመሪያቸውን ኢትዮጵያን የሚወክሉት ዋና ተደራዳሪ አምባሳደር ስለሺ በቀለ በኤክስ ማኅበራዊ መድረክ ባስተላለፉት መልእክት አስታውቀዋል። ሦስቱ ወገኖች ባለፈው መስከረም አዲስ አበባ ላይ ያደረጉት ሦስተኛ ዙር ድርድር ካለ ውጤት መበት ተበትኖ እንደነበር ይታወሳል። ድርድሮቹ በመደረግ ላይ ያሉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የግብፁ ጠቅላይ ሚኒስትር አብደልፈታ አልሲሲ በኢትዮጵያ እየተገነባ ባለው የህዳሴ ግድብ ጉዳይ በአራት ወራት ውስጥ ስምምነት ላይ እንደሚደርሱ ባለፈው ሐምሌ ማስታወቃቸውን መሰረት አድርጎ ነው። አራተኛውና በአዲስ አበባ በመቀጠል ላይ ያለው ድርድር ከዚህ ቀደም በተደረጉ ድርድሮችና ትናንት እሁድ በቴክኒካዊ ቡድኑ በተደረጉ ውይይቶች ላይ እንደሚመሠረት አምባሳደር ስለሺ ጨምረው አስታውቀዋል። ኢትዮጵያ የምትመራው ግድቡን በተመለከተ እንደ አውሮፓያን አቆጣጠር 2015 በተደነገገው የመርህ ስምምነት እንዲሁም በጋራና በእኩልነት ላይ በተመሠረተ አጠቃቀም መሆኑንም አምባሳደሩ ገልጸዋል። 4.6 ቢሊዮን ዶላር የሚፈጀው ግድብ ፍላጎቷን ከግምት ውስጥ የማያስገባ ከሆነ የናይልን ወንዝ ለግብርናና 100 ሚሊዮን ለሚሆን ህዝቧ የውሃ ፍጆታ የምትጠቀመው ግብፅ ትልቅ ስጋት እንደሚሆንባት ስትገልጽ ቆይታለች። አብዛኛው የአገሪቱ ህዝብ የኤሌክትሪክ ኃይል ተጠቃሚ ባለመሆኑ ግድቡ አስፈላጊ እንደሆነ ኢትዮጵያ በበኩሏ ትገልጻለች። አራተኛውን ዙር የግድቡ ሙሌት ባለፈው 2015 መጨረሻ ላይ እንዳጠናቀቀች ኢትዮጵያ ማስታወቋ አይዘነጋም። ኬንያና የአውሮፓ ህብረት በሁለቱ ወገኖች በኩል የሸቀጦች ልውውጥን ለማሳለጥ ለረጅም ጊዜ ድርድር ሲያደርጉበት የሰነበቱትን የንግድ ስምምነት ዛሬ የሰኞ ተፈራርመዋል። ህብረቱ ከአፍሪካ ጋር የጠነከረ የኢኮኖሚ ግንኙነት መሻቱን የሚያመላክት ነው ተብሏል። ስምምነቱ ኬንያ ከቀረጥና ከኮታ ነጻ በሆነ መንገድ የውጭ ንግዷ ዋና መዳረሻ ወደ ሆነው የአውሮፓ ህብረት ሸቀጥ እንድታስገባ ያስችላታል። ወደ ኬንያ የሚገቡ የአውሮፓ ሸቀጦች ደግሞ ቀረጣቸው ቀስ በቀስ እየቀነሰ እንደሚሄድ ታውቋል። ስምምነቱ በአውሮፓ ህብረትና በአፍሪካ መካከል ከእንደ አውሮፓን አቆጣጠር 2016 ወዲህ የተደረገ ትልቅ የንግድ ስምምነት ነው ተብሏል። ቻይና በመላ አህጉሪቱ የመሠረተ ልማት ግንባታ ላይ ከፍተኛ መጠን ያለው ገንዘብ ማፍሰሷን ተከትሎ የመጣ እንደሆነ ተመልክቷል። ሌሎችም የምስራቅ አፍሪካ ሀገራት ስምምነቱን እንዲቀላቀሉ የጠየቁት የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሰላ ቮንደርላይን ከአፍሪካ ጋር የንግድና የኢኮኖሚ ግንኙነታቸውን እያጠናከሩ እንደመጡ ተናግረዋል። ስምምነቱ ተግባራዊ እንዲሆን የአውሮፓ ህብረትና የኬንያ ፓርላማ ማጽደቅ እንደሚጠበቅባቸው የኤኤፍፒ ዘገባ አመልክቷል። በጊኒ መዲና ኮናክሪ በሚገኝ የነዳጅ ማጠራቀሚያ ላይ ዛሬ ሰኞ በደረሰ ፍንዳታ ቢያንስ ስምንት ሰዎች ሲሞቱ ሰማንያ አራት የሚሆኑት ደግሞ ጉዳት ደርሶባቸዋል ተብሏል። ፍንዳታውን ተከትሎ በስፍራው የነበሩ የነዳጅ ጫኝ ተሽከርካሪዎች በጸጥታ ኃይሎች ታጅበው ሲወጡ ተስተውሏል። ፍንዳታው በአካባቢው የሚገኙ ቤቶችን የመስኮት መስታወት ሲያረግፍ፣ በመቶ የሚቆጠሩ ሰዎች ቤታቸውን ጥለው እንዲሸሹ አድርገዋል ተብሏል። የእሳት አደጋ ሰራተኞች እሳቱን በቁጥጥር ስር ቢያውሉትም ከባድ ጭስና እሳት በአካባቢው መታየት መቀጠሉን የሮይተርስ ዘገባ አመልክቷል። የእሳቱ መነሻ አልታወቀም ያለው የመንግሥት መግለጫ ምርመራ እንደሚደረግ አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሰሜን ኮሪያ ዛሬ ሰኞ አህጉር አቋራጭ ሚሳኤል ለሙከራ ወደ ባህር መተኮሷን ደቡብ ኮሪያ አስታውቃለች። በአንድ ቀን ውስጥ ለሁለተኛ ጊዜ የተተኮሰ ሚሳኤል ነው ተብሏል። ሰሜን ኮሪያ አህጉር አቋራጭ ሚሳኤሉን ዛሬ ስትተኩስ ከወራት በኋላ ለመጀመሪያ ጊዜ መሆኑንና አሜሪካና ደቡብ ኮሪያ የኒውክሌር መከላከል አቅማቸውን ለማጠናከር በትብብር ለመወሰናቸው የተሰጠ መልስ እንደሆነ ተነግሯል። አሜሪካና ደቡብ ኮሪያ በጋራ የሚያደርጉት ልምምድን ሰሜን ኮሪያ ግልጽ የሆነ የማስፈራሪያ አድርጋ እንደምትመለከተው የአገሪቱ የመከላከያ ሚኒስቴር አስታውቋል። ለሙከራ የተተኮሰው ሚሳኤል ሰሜን ኮሪያ ካሏት መሳሪያዎች እጅግ ኃይለኛው እንደሆነ ፕሬዚደንት ኪም ጆንግ ኡን ገልጸዋል። ሚሳኤሉ 1000 ኪሎ ሜትር ከተመዘገዘገ በኋላ በሰሜን ኮሪያና በጃፓን መካከል ከሚገኘው የውሃ አካል ላይ ማረፉ ታውቋል። በጎረቤት አገራቱ እንዳይሰማም 6 ሺህ ኪሎ ሜትር ከፍ ተደርጎ መተኮሱ ተመልክተዋል። ከደቡብ ኮሪያና ከጃፓን አቻዎቻቸው ጋር በስልክ የተነጋገሩት የአሜሪካው ብሔራዊ የጸጥታ አማካሪ ጄክ ሰልቨን የሰሜን ኮሪያ ሙከራ አገሪቱ የባለስቲክ ሚሳይል ሙከራ እንዳታደርግ የተመደ የጸጥታው ምክር ቤት ያስተላለፈውን ውሳኔ የጣሰ ነው ብለዋል። የአሜሪካ ና የደቡብ ኮሪያ ከፍተኛ ባለሥልጣናት ባለፈው አርብ ዋሽንግተን ላይ ተገናኝተው በሚቀጥለው በጋ የሚያደርጉት ልምምድ የኒውክሌር ጥቃትን መከላከል ታሳቢ ያደረገ እንዲሆን ተስማምተዋል። በታሪክ በአደንዛዥ እፅ አዘዋዋሪዎች ላይ ከተደረጉ ክሶች ከፍተኛው ነው የተባለ የክስ ሂደት ቤልጅየም ዛሬ መጀመሯን አስታውቃለች። እፅ በማዘዋወር ተሳትፈዋል የተባሉ ከ100 በላይ የሚሆኑ የተለያዩ አገራት ዜጎች በፍርድ ቤቱ የተከሳሽ ሳጥን ውስጥ ቆመው ተስተውለዋል። ክሱ የመጣው ተከሳሾቹ ይጠቀሙባቸው የነበሩ የሚስጥር መልእክት ማስተላለፊያ ማኅበራዊ መገናኛ መድረኮችን መርማሪዎች ሰብረው በመግባትና መልእክቶቹን መጥለፍ መቻላቸውን ተከትሎ ነው። ከቤልጅየም፣ አልባንያ፣ ኮሎምቢያ እና ሰሜን አፍሪካ ናቸው የተባሉት ተከሳሾች ብራስልስ በሚገኘው የቀድሞ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና መስሪያ ቤት ቅጥር ግቢ ውስጥ በተሰየመው ፍርድ ቤት በከፍተኛ ጥበቃ ስር እንደተሰበሰቡ ታውቋል። ተከሳሾቹ ኮካይንና ሐሺሽ ከደቡብ አሜሪካና ሞሮኮ በማስነሳት ቤልጅየም፣ ኔዘርላንድ፣ ጀርመንና ጣሊያን በሚገኙ ወደቦች በኩል ማስገባታቸውን ክሶ አመልክቷል። ቤልጅየም የሚገኘው የአንትወርፕ ወደብ ወደ አውሮፓ የሚላክ ኮካይን ዋና መግቢያ እንደሆነ የኤኤፍፒ ዘገባ አመልክቷል። በመጨረሻም የኢላን መስክ የቀድሞው ትዊተር የአሁኑ ኤክስ የማኅበራዊ ሚዲያውን ሕግ ጥሶ እንደው ለመወሰን የአውሮፓ ኅብረት ምርመራ በማድረግ ላይ መሆኑን አስታውቋል። በመረጃ መረብ ላይ የሚለቀቁ መልእክቶች መርዛማነታቸውን እንዲቀንስ በሚል ከወጣው ሕግ ወዲህ የተደረገ የመጀመሪያው ምርመራ ነው ተብሏል። መድረኩ የሚጠቀማቸው ስርዓቶች፣ ቀመሮችና ፖሊሲዎች ሕግ ጥሰው እንደው ይታያል ተብሏል። መድረኩ ህገወጥ መልእክቶችን ለመቆጣጠር ሳይችል ቀርቶ እንደው ምርመራው ይመለከታልም ተብሏል። በተጨማሪም አሰራሩን በተመለከተ ለተመራማሪዎች እና ለመርማሪዎች ግልጽነት ያሳይ እንደሆነም ይፈተሻል ተብሏል። ኤክስ በበኩሉ በለቀቀው መልእክት ኩባንያው ለህጉ ተገዢ መሆኑን ጠቅሶ የምርመራ ሂደቱ ከፖለቲካ ነፃ መሆኑንና ሀሳብን የመግለጽ ነፃነትን መከበር አስፈላጊ እንደሆነ ገልጿል። ዲጂታል ሰርቪስ አክት በሚል የወጣው ህግ በመጠናቀቅ ላይ ባለው የፈረንጆች ዓመት መጀመሪያ ላይ ተግባራዊ የሆነ ሲሆን ህጉን በሚጥሱ ኩባንያዎች ላይ የገቢያቸውን ስድስት በመቶ ድረስ መቀጫ እንደሚጥል ታውቋል። ይህም በቢሊዮን የሚቆጠር ዶላር እንደሚሆን ይገመታል። ቅጣቱ ከአውሮፓ ህብረት መታገድንም ሊጨምር እንደሚችል ተመልክተዋል። ክቡራትና ክቡራን ለምሽቱ ያስኩስ ዜና በዚሁ ተፈጽሟል። ለቀሪው ፕሮግራሞች ወደ ስመኝሽ መራቸዋሉ። እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈላችሁን የሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን አሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው አብይር ዘገባ እንለፍ። በጋምቤላ ክልል አኝዋክ ዞን በአበብ ወረዳ መንደር አስራ ሰባት ቀበሌ ውስጥ ከትላንት በስቲያ ቅዳሜ ታጣቂዎች ያደረሱት በተባለ ጥቃት አራት ሰዎች እንደተገደሉ ቤተሰቦቻቸውና የአይን ማኞች በስልክ ለአሜሪካ ድምጽ ተናገሩ። ወንድሟ በታጣቂዎቹ በስለት ተወቅቶ እንደተገደለ የገለጸች አንዲት ወጣት በእርሷም ላይ ጉዳት ለማድረስ እንደሞከሩ ተናግራለች። ጥቃቱ በማንነት ላይ ያተኮረ ነው ሲሉም የሟች ቤተሰቦች ይወቅሳሉ። የጋምቤላ ክልል መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ኦጁሉ ጊሎ አራት ሰዎች በታጣቂዎች እንደተገደሉ አስታውቀው ተጠርጣሪዎቹን በቁጥጥር ስር ለማዋል የጸጥታ ኃይሎች አሰሳ ላይ ናቸው ብለዋል። ሆኖም ድርጊቱ ማንነትን መሰረት ያደረገ አይደለም ሲሉ የኮሚኒኬሽን ጽህፈት ቤቱ ኃላፊው አስተባብለዋል። ናኮር መልካ ተጨማሪ ዘገባ አለው። በጋምቤላ ክልል አኝዋክ ዞን አቦቦ ወረዳ በመንደር አስራ ሰባት ቀበሌ ውስጥ ከትናንት በስቲያ ቅዳሜ ታኅሣሥ 6 ቀን ቀትር ላይ ስለተያያዙ ሁለት ታጣቂዎች ከብቶችን እየጠበቁ የነበሩ አዛውንትና ሌላ አንድ ወጣትን ገለዋል ሲሉ የአይን እማኝ እንደሆኑ የገለጹት አቶ አለማየሁ ድልበቶ በስልክ ለአሜሪካ ድምፅ ተናግረዋል። ሰባሰባት መጣን ሰፈራ ጣቢያ ነው ያለ ነው። መንደር አስራ ሰባት ነው ያለ ነው። ቅዳሜ ዕለት እንግዲህ ካፕቴተኛ የውጡት ናቸው። አራት ሰው በዛ ቢበደውሬት ዘሪሁን ሌንጂሶ ከአደቢ ወጣት ነው ፈይሰ ማ ታዳጊ ወጣት ነው ደግሞ የሴትዮዋን አባቷን ስለማላቅ አሁን ማርታ ነው መንገድ አስራ ሰባት ላይ ነው የሚኖሩት። እንግዲህ የሞቱቱ ያው በነዘብ አካባቢው ብሔረሰብ ነው በቢለዋ ነው ሰዎቹ የተገደሉ። ሴትዮዋን እንደም ለከብት እረኛ ለባለቤቷ ሲንቅ ወስዳ ሲትመለስ መንገድ ላይ አባሯት የሆነ በሬ ለመረት ሲዘጋጁ እሷ ንገት ላዩ ወጥታ ነው መረጃ ትሰጣለች ብላ ነው እሷ መንደር ጥግ ነው የተገደለችው። እሷ አራተኛው ሰው ደግሞ የተገደለው የእርዳታ ጥሪ ለማሰማት በያዘው ጠመንጃ ሲተኩስ በነበረው የአካባቢው ሚሊሻ ስህተት እንደሆነ አቶ አለማየሁ ሲያስረዱ ትንሹ የዘላለም ደንጊሶ የሚባለው ልጅ ልጁን አግባብ በሌለው መንገድ ሲተኩስ ልጁን አንተ ነው የገደልከው ተብሎ አንድ የሆነ ታጣቂ ታስሯል። ባላረጋጋ ቀጠበት ሲተኩስ በዛ ምክንያቱ የተገደለው እያለ ሰው ፍንጭ እየሰጠ ነው። ሰውየው እየተጠረ ነው ያለው፣ ታስሮ ነው ያለው። ከብቶችን እየጠበቀ የነበረ ወንድሟን ፍለጋ ስትሄድ ስለት በያዙ ሁለት ሰዎች ተወግቶ እንደተገደለ የገለጸችው ሚሚ ገርማሙ የተባለችው ወጣት በእኔም ላይ ጉዳት ለማድረስ ሞክረዋል ስትል ታብራራለች። ሲመለስ ነው ከነሱ ጋር የተገናኘው። ደግሞ ቀይ አንዱ ቀይ ነው የለበሰ፣ አንዱ ነጭ ነው የለበሰ። ጠጉራቸው ፈርዘዋል፣ እጃቸው ላይ ቢለዋና ጩቤ ይዘዋሉ። ከዛ ቁሚ አሉኝ፣ እኔ ስልክ እያነጋገርኩት ቁሚ አሉኝ። አልቆምም ብዬ ስልክ እያናገርኩት ወደ ማንደር ወደ ሰፈር ይሮጥኩት ከመንገድ ላይ ግማሽ መንገድ ደርሰው፣ በቃ እስቲ ምናልባቸው ለሰው እየደወለችት ሆነ ብሎ ይሁን አላውቅም። የሚያናስ ሆን ላ ወደ ኋላ ተመለሱ። እኔ ፈርቼ ወደ ሰፈር ወጥቱትና እነሱ ደግሞ ከኋላ ወደ ኋላ ተመለሱትና ወደ ከተማ መትመር ነው የሮጡ ወደ ውቦ ማለት ነው። ቀጥታ ደግሞ አሁን በሌላ መንገድ ስንወጣ ሬሳ ወርቆ ነው ያገኘ። አቶ ገርማሙ ጌሬጎ የተባሉ ወላጅ አባትም ልጃቸው በታጣቂዎቹ እንደተገደለ ይናገራሉ። መሰል ጥቃት በአስራ ዘጠኝ ዘጠና ስድስት ዓመተ ምህረት እንደተፈጸመ አውስተው ግድያ ይብቃ ሲሉ ሳግ በተናነቀው ድምጻቸው थमास ሰባሰባት ነው እዚያ ገርገባት እዚ ያደግሁት ያደግኩት ልጆችም የወለድኩት የልጆች ልጆችም እዚ ነው ያደገ ነው። ስለዚህ አሁን ይሄ ነገር ከላይ ተጣርተ ይንጠልኝ። የእኛ እንግዲህ ጉዳይ ግን እኛ ዳም አንበክሉ የሚበክሉ አምላክ ሰተን ቤት ገብተናል። ምንም አድ ነገር እጃችን አጥፋ እንጃ። እንግዲህ እንጃ እንጃ እንጃ ከሁን በኋላማ፣ እንጃ በቃ። ዘጠና ስድስት አለን ከዛም በለጠብን። የጋምቤላ ክልል የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ኡጁሉ ጊሎ አራት ሰላማዊያን ሰዎች በታጣቂዎች እንደተገደሉ አረጋግጠዋል። የክልሉ መንግስት አጣ አጣሪ ቡድን አቋቁሞ ስለ ጉዳዩ እንዳጣራ ያስታወቁት አቶ እጅሉ ከአጣሪ ቡድኑ ሪፖርት አገኘን ያሉትን ለአሜሪካ ድምፅ አስረድተዋል። ወጣቸው ሶስቱ ትላንት ኦልሞስት እንደ ሞቱ አሹር አድርጌያለሁ፣ ግን አራተኛው ቶሎ ወደ ሕክምና ማድረግ ባለመድረሱ ምክንያት ብዙ ደም መፍሰሱ ጋር ተያይዞ ተጨማሪ ህይወቱ ማለፉ ነው። ነገር በተለይ እነዚህ ሰዎች ያጉዳት ያድርሱ አካላት ማንነታቸው ለመለየት ጫካ ለጫካ የተከታተሉ ይላል የኮሚኒኬሽን ጽፈት ቤቱ ኃላፊ አቶ ውጅሉ ጥቃቱ ማንነት ተኮር ነው በሚል በሟች ቤተሰቦች የተገለጸውን እንዳልሆነ ጠቅሰው አስተባብለዋል። አራቱ ሟቾች ሲሞት አብሮ ከማህበረሰቡ ጋር I'm to አባቶች ምች ሚል ከደቡብ አካባቢ በዱሮ ሰባ ሰባ ድርቅ ጊዜ የሰፈሩ ሰዎች ሬሳዎች በጋራ በመቀበር ነው ይነገር። እነሱም ራሳቸው ራሱ ኑሮ ተወላልዶ ስለሆኑ ኦልሞስት በሲስተም ውስጥ አስሚሌት ከተደረገ ቆይቷል። ከአምስቱ ነባር ኔቲቭ አንድ እነሱ አካል አድርገን ስለዚህ እንደ ባዳ የሚታዩበት አታይ እንደሌለ ነው የሚያማቁ። የጸጥታ ኃይሎች የገዳዮቹ ማንነት ለመለየትና በቁጥጥር ስር ለማዋል አሰሳ ላይ እንደሆኑ አቶ እጁሉ ጠቁመው በአሁኑ ጊዜ አካባቢው ወደ መረጋጋት እንደተመለሰ አክለው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። ለሁለት ዓመት በዘለቀው የሰሜን ኢትዮጵያ ጦርነት ምክንያት የ17 ወራት ደሞዝ እንዳልተከፈላቸው የገለጹ በትግራይ ክልል የሽረ እንደስላሴ ከተማ መምህራን ውዙፍ ደሞዛቸው እንዲከፈላቸው ትላንት እሁድ ባካሄዱት ሰላማዊ ሰልፍ ጠይቀዋል። ጥያቄያቸው ካልተመለሰ ስራ ለማቆም ውሳኔ ሊያሳልፉ እንደሚችሉ መምህራኑ አስጠንቅቀዋል። የትግራይ ክልል መምህራን ማህበር በበኩሉ ሰልፍ የወጡ መምህራን ያሰሙት አቤቱታ በክልሉ የሚገኙ የ45 ሺህ መምህራን ጥያቄ እንደሆነ ገልጾ አስቸኳይ ምላሽ እንዲሰጣቸው አመልክቷል። በጉዳዩ ላይ ከክልሉ ትምህርት ቢሮ ምላሽ ለማግኘት ያደረግነው ጥረት አልተሳካም። መቀሌ የሚገኘው ዘጋቢያችን ሙልጌታ አጽባሀ ተከታዩን ልኳል። በትግራይ ክልል በሰሜናዊ ምዕራብ ዞን ሽረንዳ ስላሴ ከተማ ትላንት እሁድ ታህሳስ 7 ቀን 2016 ዓ ም ለወራት በታጎለባቸው የደሞዝ ክፍያ ምክንያት ለመኖር ተቸግረናል ያሉ አምስት መቶ የሚደርሱ የከተማዋ መምህራን አቤቱታቸውን በሰልፍ አሰምተዋል። በከተማዋ የመምህራን ማህበር አዘጋጅነት በተካሄደው ሰልፍ ላይ ተሳታፊ የነበሩትና ለ15 ዓመታት ያህል በመምህርነት እንዳገለግሉ የገለጹት መምህር አለም ጻድቅ በጦርነት ወቅት ሊከፈላቸው ይገባ ነበረ ውዝፍ ደሞዝ እንዲከፈላቸው ለመጠየቅ የተካሄደው ሰልፍ እንደሆነ ለአሜሪካ ድምጽ ተናግረዋል። የሰለማዊ ሰልፊው አላማ ደግሞ የአስራ ሰባት ወር ደሞዛችን ይከፈለን፣ ሁለተኛ ስራ ግብር ይቀነስልን ነው። ምክንያቱ አሁን አገሪቱ ያላት የኢኮኖሚ አቅም መሰረት በማድረግ ደሞዝ ይጨመርልን ከማለት ይልቅ ያለንን የስራ ግብር እንዲሻሻልልን እንዲቀነስልን ብለን የጠየቅ ነው። ስለዚህ ይሄ ደግሞ ፍትሐዊ ጥያቄ ነው። ሌላው የቤት ክራይ ይፈቀድልን ነው። የቤት ክራይ በጣም በጣም በጣም በተጋነነ መልኩ ነው እየተፈጸመ ያለው እና ይህንን ለመሻሻል ደግሞ የቤት ክራይ ይፈቀድልን ብለን ለመንግስት ጥያቄያችን አቅርበናል። መምህርት ምጽላል ገብረ መድኅን የተባሉ ሌላዋ የሰልፉ ተሳታፊም ለሀያ አምስት አመታት በሙያው እንዳገለገሉ ገልጸው ለትውልድ ቀረጻ የምንደክም መምህራን በከፍተኛ የኢኮኖሚ ችግር ውስጥ ወድቀናል ሲሉ ያሉበትን ሁኔታ አስረድተዋል። ከነበሩት ጥያቄዎቹ መሳልል ጣ የሚባል ነገር እሱ ቁሟል ማለት ነው። ስለዚህ መሳልሉ እንደነበረበት በመቀጠል እሱ እንዲፈቀድለት አንደኛው ጥያቄ ነበር። የጋቦን መምህራን ይሰጠን ነበረ። እሱ ራሱ የሶስት አመት ውዝፍ የጋቦንም አልተከፈለውም። ሌላው ሁሉንም ማህበረሰብ የሚያካትተው የገበያ የዋጋ ንረት ማለት ነው። ሁሉም የገበያ ሁኔታ ሲታይ በጣም ንረት አለ። ከሱ የሚጠብቀው ብዙ ቤተሰብ ነው የሚያስተዳድረው። ገና ደመወዙን ይዞ ወደ ቤት ሲገባ እኔ ደግሞ የሚጠብቀው ብዙ ሰው ነው ቤት ከራይ ያከራየው ሰው ይጠብቀዋል። የነበረው እዳ የተበደረ ነው፣ የሶስት አመት ሙሉ ህይወትን ያቆየ ማለት ነው። በተጨማሪ ናንተ የማይሰራው ስራ ግማሽ ቀን እንጨት ሲለቅም ይሆናል። ግማሿን ሽጦ ግማሽዋ ለራሱ እያረሰደ ነበር ህይወቱን ሲመራ የነበረው። ስለዚህ ይህንን ጥያቄ ካልተመለሰ እንግዲህ ወደ ለመደው ወደ እንጨት ለቀማው ይገባል ማለት ነው። ምንም መደረግ አይቻልም። የሚችለውን ያህል እየለፋ ልጆቹን ማቆየት ስላለበት የግድ ነው። ይሄ ከሆነ ደግሞ የመማር ማስተማሩ ሂደት ይተጓጎላል፣ ግድ ይለዋል። መምህር አለም አክለውም በሰጡት አስተያየት በሰልፍ ላቀረቡት ጥያቄ አስቸኳይ ምላሽ ካልተሰጣቸው ስራ ለማቆም ውሳኔ ሊያሳልፉ እንደሚችሉ አሳስበዋል። መልስ ከሚመለከታቸው አካላት ከፌዴራል ይሁን ከክልል ጊዜያዊ አስተዳደር ማለት ነው። መልስ እንጠብቃለን፣ የተጠባበቅን ነው። ከዛ በኋላ መልስ የማይሰጠን ከሆነ ያው ሄደን ሄደን ጉልበታችን ጨርሰን መስራት የማንችልበት ደረጃ ከደረሰን ያው ያለን አማራጭ ስራው ማቆም ነው ማለት ነው። የትግራይ ክልል መምህራን ማህበር ምክትል ፕሬዚደንት መምህር ንግስት ጋረድ በበኩላቸው የሽረንዳ ስላሴ ከተማ መምህራን በሰልፍ ያሰሙት አቤቱታ በክልሉ የሚገኙ የአርባ አምስት ሺህ መምህራን ጥያቄ ነው ብለዋል። ጥያቄ ጠቅላላ አስተማሪም ጥያቄ ነው። የሁሉ ጥያቄ ነው። መኖር አልቻልንም ነው። ከነ ቤተሰቦቻችን በልተን ማደር አልቻልንም። ምክንያቱ ያለፈው አስራ ሰባት ወር ደሞዝ ሳይከፈል ከተለያዩ ባለሀብቶች የተበደሩት ብድር አለ። አስተማሪዎች ከመንግስትም ከማይክሮ ፋይናንስ የተበደሩት አለ፣ ቤት ለመስራት የተበደሩት አለ። ስለዚህ ይሄንን ለመክፈል የግድ የአስራ ሰባት ወር ደመወዝ መውሰድ ነበረባቸው አስተማሪዎች። ይሄ ግን ባለመደረጉ አሁን በፍርድ ቤት እየተከሰሱ የቤት ክራ እየከፈሉ ነው፣ ከደሞዛቸው እየተቆረጠ ከሀብታም የተበደሩትም እንደዛ እየከፈሉ ነው ያሉት ከመንግስት የተበደሩትም ከማይክሮፋይናንስ ክፈሉ ተብለው እስከነወለዱ ማለት ነው፣ ያለፈው ወር እስከነወለዱ፣ አሁን እየከፈሉ ነው ያሉት። ምን ይውሉ እነዚህ መምህራን። በተመሳሳይ የውዝፍ ደሞዝ ክፍያ ጉዳይ በመቐለ ከተማ የሚገኙ በመቶዎች የሚቆጠሩ የሓድነት ክፍለ ከተማ መምህራን ጥያቄያቸው እንዳልተመለሰና ባለፈው ሳምንት ስራ እንዳቆሙ ምክትል ፕሬዚዳንቷ መምህር ንግስት ጋር ገልጸዋል። በተለያዩ የክልሉ ዞኖች የሚገኙ መምህራን የሚያቀርቡት ጥያቄ ካልተመለሰ ማህበሩ በትግራይ ክልል ደረጃም ተወያይቶ ውሳኔ እንደሚወስን ምክትል ፕሬዚደንቷ አክለው አስታውቀዋል። የመምህራኑን ሰልፍና ጥያቄ አስመልክቶ ከክልሉ የትምህርት ቢሮ ምላሽና አስተያየት ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ ጽባሃም መቀሌ። ወደ ተከታዩ ዘገባ ስናልፍ በኦሮሚያ ክልል በግጭት ውስጥ ባሉት የመንግስት የጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ታጣቂዎች የተኩስ ልውውጥና ውንጀላዎች ለእንግልትና ጉዳት እየተዳረጉ እንደሆነ የአሜሪካ ድምጽ በስልክ ያነጋገራቸው ነዋሪዎች ገለጹ። መንግስትን ትደግፋላችሁ በሚለው የታጣቂዎቹ ውንጀላና ታጣቂዎቹን ትደግፋላችሁ በሚለው የመንግስት ክስ መካከል እየተንገላቱ እንደሆነ ነዋሪዎቹ ተናግረዋል። በክልሉ ምዕራብ ወለጋ ዞን በቆንዳላና ቤጊ ወረዳዎች ባለፈው ሳምንት ሐሙስና ትላንት እሁድ ሁለት ሰዎች እንደተገደሉ የገለጹት ነዋሪዎች ቹ ለግድያው የመንግስት የጸጥታ ኃይሎችን ተጠያቂ አድርገዋል። በሌላ በኩል ከአዲስ አበባ በቅርብ ርቀት ላይ ከምትገኘው ሙከ ጡሪ ከተማ የኦሮሞ ነጻነት ሰራዊት ታጣቂዎች አስራ አምስት ሰዎችን አግተው እንደወሰዱ ነዋሪዎቹ አመልክተዋል። የክልሉ መንግስት ኮሚኒኬሽንስ ቢሮ ለዚህ ክስ በቀጥታ የሰጠው ምላሽ ባይኖርም ከቀናት በፊት የቢሮ ኃላፊ ለአሜሪካ ድምጽ በሰጡት አስተያየት የሰላማውያን ዜጎችን ግድያ እና እገታ ታጣቂ ቡድኑን ተጠያቂ አድርገዋል። ታጣቂ ቡድኑ ግን የሚቀርብበትን ክስ በተደጋጋሚ ያስተባብላል። ፀሐይ ዳምጠው ተጨማሪ አላት። በኦሮሚያ ክልል ልዩ ልዩ አካባቢዎች በግጭት ውስጥ ያሉት የመንግስት የጸጥታ ኃይሎችና የኦሮሞ ነጻነት ሰራዊት ታጣቂ ቡድን አንዱ የሌላው ደጋፊ ናችሁ እያሉ በመወንጀል የሚያደርሱባቸው እንግልት በከፍተኛ ደረጃ እየተሰቃዩ እንደሆነ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገልጸዋል። ለደህንነታቸው ስለምሰጉ ስማቸው እንዳይጠቀስ የጠየቁን የምዕራብ ወለጋ ቆንዳላ ወረዳ ነዋሪ ትናንት እሁድ ለታጣቂ ቡድን የወገሻ አገልግሎት ይሰጣሉ የተባሉ አርሶ አደር በመንግስት የጸጥታ ኃይሎች እንደተገደሉ ተናግረዋል። ግለሰቡ አርሶ አደርም ወጌሻም ናቸው። ከአካባቢው ሚሊሻ ጋር ወደ ወረዳው የመጡ ወታደሮች የተጎዱ የሸኔ ታጣቂዎችን ያክማል፣ መወገድ አለበት ብለው ገደሏቸው። ይኸው ዛሬ ቀበር ናቸው። እኚው ነዋሪ የሟች አንድ ወንድ ልጅም በመከላከያ ኃይል አባላቱ እንደተወሰደ ጨምረው ገልጸዋል። በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁን ሌላው የአካባቢው ነዋሪም የመንግስት የጸጥታ ኃይሎች ታጣቂዎቹን ፍለጋ አካባቢውን በማሰስ ላይ እንደሆኑ ጠቅሰው መንገድ ላይ የሚንቀሳቀስ ወጣት ከተገኘ ይዘው እንደሚወስዱ ተናግረዋል። ሳቀጣኝ ሴረኒ ጆሌ ቄሮ ባለፈው ሳምንት ሐሙስ ጎቤ በምትባል አካባቢ የሚኖርን አንድን ወጣት ታጣቂዎቹ የሚገኙበትን ቦታ አሳየን ብለው ይዘውት ሄዱ። በዕለቱ ከሰዓት በኋላ የወጣቱ አስከሬን ነው የተገኘው። አሁን ችግሩ በጣም ተባብሷል። እስከ መቼ ነው ቤታችንን ዘግተን የምንቀመጠው? የመንግስት ኃይል ሲመጣ ታጣቂው ቦታውን ለቆ ይሄዳል። ነዋሪው ምንድን ነው ማድረግ ያለበት? ስቃያችን ማብቂያ አጣ። በሌላ በኩል ከአዲስ አበባ በቅርብ ርቀት ላይ ከምትገኘው ሙከጡሪ ከተማ የኦሮሞ ነጻነት ሰራዊት ታጣቂዎች 15 ሰዎችን አግቶ እንደወሰዱ የከተማው ነዋሪዎች ተናግረዋል። በሰሜን ሸዋ ዞን የተለያዩ ወረዳዎች ትናንትና ከትናንት በስቲያ ታህሳስ 6 ና ታህሳስ 7 ቀን በመንግስት የጸጥታ ኃይሎች ና በኦሮሞ ነጻነት ሰራዊት መካከል በነበረው የተኩስ ልውውጥ ንጹሐን ዜጎች እንደተጎዱ ነዋሪዎች ገልጸዋል። የሰሜን ሸዋ ዞን ነዋሪ እንደሆኑና ስማቸው እንዳይጠቀስ የጠየቁ የጠየቁት አስተያየት ሰጪ በውጊያው መካከል ሰላማዊ ሰዎች በታጣቂው ቡድንም በመንግስት ኃይሎችም እንደተያዙ የነበረውን ሁኔታ ገልጸው ያብራራሉ። ለአዲስ አበባ በቅርብ ርቀት ላይ የሚገኙት የሰሜን ሸዋ ዞን ከተሞች ማለትም በሙከ ጡሪ፣ ደብረ ጽጌና ያያጉለሌ ውስጥ ባለፉት ሁለት ቀናት ውስጥ ከባድ የተኩስ ልውውጥ ነበር። ታጣቂው ቡድን ሙከ ጡሪ ላይ ከመንግስት ጋራ ይሰራሉ ያላቸውን 15 ሰዎች አግቶ ወደ ጫካ ሄዷል። ታጣቂው ቦታውን ለቆ ሲወጣ ደግሞ የመንግስት ኃይሎች ይመጡና ከእርሱ ጋራ ይሰራሉ ብሎ የጠረጠራቸውን ስምንት የአካባቢውን ነዋሪዎች ይዞ አስሯል። አሁን በሰሜን ሸዋ ዞን ውስጥ ሁኔታው ከበፊቱም እየከበደ መጥቷል። ነዋሪው በሁለቱም ኃይሎች እየተወነጀለ ስቃይ ውስጥ ነው። በጉዳዩ ላይ ከኦሮሚያ ክልል የጸጥታና አስተዳደር ቢሮ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ይሁንና ሰሞኑን የኦሮሚያ ክልል የመንግስት ኮሙዩኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ለአሜሪካ ድምጽ በሰጡት ምላሽ መንግስት በንጹሐን ዜጎች ላይ ያነጣጠረ እርምጃ አይወስድም ሲሉ መሰል ውንጅላዎችንን አስተባብለዋል። በኦሮሚያ ብሔራዊ ክልላዊ መንግስት በተለያዩ ዞኖች ንጹሀንን እየገደለ ያለው የሸኔ አሸባሪ ቡድን ነው። ሸኔ አሸባሪ ቡድን ነው። አሸባሪ ቡድን መደገፍ፣ ሎጂስቲክ ማቅረብ፣ የሞራል ድጋፍ ማድረግ ይሄ ደግሞ ያስጠይቃል ማለት ነው። ከተማም ሆነ ገጠር የተጠያቂነት እርምጃ ይወሰዳል። በህግ የተከለከለ ስለሆነ ሴሎቻቸውን የእነዚህን ደጋፊዎች አሸባሪ ቡድን መደገፍ ወንጀል ስለሆነ በያሉበት ቁጥጥር ስር የማዋል ስራ ይሰራል ማለት ነው። ይሄን ደግሞ አጠናክረን እንቀጥላለን ማለት ነው። ነዋሪዎችና መንግስት ያቀረቡትን ክስ አስመልክቶ ከኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ መልስ ለማግኘት ያደረግነው ሙከራ አልተሳካም። ይሁንና ከዚህ ቀደም የኦሮሞ ነጻነት ሰራዊት ለንጹሃን ዜጎች እገታ፣ ሞትና መፈናቀል መንግስት የሚያቀርብበትን ውንጀላ እንደማይቀበል እየገለጸ ሲያስተባብል መቆየቱ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲ ከሀገር ውስጥ ዜናዎች ወጣ ስንል ደግሞ የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን ወደ መካከለኛው ምስራቅ የተጓዙት እስራኤል በሐማስ ላይ የጀመረችውን ጦርነት በቀጠለችበት ወቅት የክልሉን ጸጥታ ለማጠናከር ነበር። እስራኤል በወታደራዊ ዘመቻዋ ሰላማዊ ሰዎችን እንዳታጠቃና እንደ አውሮፓያን አቆጣጠር ጥቅምት ሰባት በሐማስ አሸባሪዎች ወረራ ታግተው የነበሩትን ሁሉ እንድታስለቅቅ ጫና እየተፈጠረባት ነው። የአሜሪካ ድምጽ ዘጋቢ ቬሮኒካ ባልደራስ እግሊሲያስ የላከችለንን ዘገባ ደረጀ ደስታ ያቀርበዋል። እስራኤል ከሀማስ ጋር የምታደርገውን ጦርነት አቅጣጫ ለመነጋገር ዛሬ ወደ እስራኤል ያመሩት የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን ዋሽንግተን ለእስራኤል ያላትን የማያወላውል ድጋፍ ቁርጠኝነት ለመግለጽና እስራኤል በዓለም አቀፍ የሰብአዊነት ህግ መሰረት ራሷን የመከላከል መብት እንዳላት አጽንኦት እንደሚሰጡ እንዲሁም እስራኤል በሰላማዊ ሰዎች ላይ የምታደርሰውን ጉዳት ለመቀነስ እየወሰደች ባለው እርምጃ ይወያያሉ ተብሏል። ሚኒስትሩ ትናንት እሁድ ባህሬን የነበሩ ሲሆን በኩዌት ጥቂት ቆይታ አድርገዋል። በኩዌት ኤሚር ሼክ ናዋፍ አልአህማድ አልሳባህ ሞት ሀዘን ላይ ፕሬዚዳንታዊ የልዑካን ቡድኑ በመምራት ተገኝተዋል። የሚኒስትሩ የመካከለኛው ምስራቅ ጉብኝት የተነገረው ጋዛ ውስጥ ስላለው ውድመትና አሳዛኝ ተስፋ አስቆራጭ የሰብአዊ ሪፖርቶች በወጡበት ትናንት እሁድ ነው። በዚያ አውድ ውስጥ በርካታ የአሜሪካ ህግ አውጪዎች እስራኤል በሐማስ ላይ የምታደርገውን ጦርነት ስታካሂድ የሲቪሎችን ህይወት እንድትጠብቅ አሳስበዋል። በኤምቢሲ ቴሌቪዥን ሚት ዘ ፕሬስ በተባለው ፕሮግራም ላይ ቃለ መጠይቅ የተደረገላቸው የዲሞክራቲክ ተወካይ ዴቢ ዴንገል ይህን ብለዋል። ከስድስት እስከ ስምንት ሺህ ህጻናት ተገድለዋል። በጋዛ ውስጥ ሰማኒያ አምስት ከመቶ የሚሆኑ ሰዎች ቤታቸውን ለቀው መውጣት ስለነበረባቸው በመጠለያ ውስጥ እየኖሩ ነው። በሽታዎችም እየጨመሩ ነው። የዲሞክራቲክ ፓርቲው አባል ሴናተር ክሪስ ቫን ሆለን በኤቢሲ በዚህ ሳምንት ላይ ቀርበው ስለ ቀውሱ ተናግረዋል። ወደ ሰብዓዊው ቀውሱ ስንመጣ አሁንም ሙሉ በሙሉ የሚባል ከበባ ውስጥ ነን። ከዛሬ ጀምሮ መጠነኛ መሻሻል ሊኖር ይችላል። እስራኤል በመጨረሻ የካሬም ሻሎን መሻገሪያን እየከፈተች ነው። ይህ በጣም አስፈላጊ መሻገሪያ ነው። ይህ ረጅም ጊዜ ሊወስድ አይገባም። በኤንቢሲ ቴሌቪዥን ላይ ቃለ መጠይቅ የተደረገላቸው የሪፐብሊካን የህግ መወሰኛው ምክር ቤት አባል ሌንሲ ግራም እስራኤል የሲቪል የሰላማዊ ሰዎች ሞትን ልትገድብ ያላቸውን ተስፋ ገልጸው ስለ ወደፊቱ እንድታስብም አበረታተዋል። ሳውዲ አረቢያና ሌሎች አረብ አገራት ፍልስጤማውያንን ከርተው ከታዩ ከእስራኤል ጋር ያለውን ግንኙነት መደበኛ ማድረግ አይችሉም። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም ሀማስ ብዙዎቹን የገደለበትን የሽብር ጥቃት በፈጸመበትና ከ240 በላይ እስራኤላውያንና የውጭ ዜጎችን ካገተበት እንደ ኤሮፓ አቆጣጠር ጥቅምት ሰባት ጀምሮ በአገር ውስጥ እያደገ የመጣ ትችት እየገጠማቸው ነው። ባለፈው ሳምንት ከምርኮኞቹ መካከል ሦስቱ በእስራኤል መካ መከላከያ ኃይል በስህተት የተገደሉ ሲሆን የአንደኛው የቀብር ስነ ስርዓትም እሁድ ተፈጽሟል። የሌሎች ታጋቾች ዘመዶች ታጋቾቹ እንዲፈቱ ድርድር በመጠየቅ በእስራኤል የመከላከያ ሚኒስቴር አቅራቢያ መስፈር ጀምረዋል። ሳሮን ካልዴሮን ከታጋቾቹ ቤተሰቦች መካከል ነች። እኛ በህይወት ልናወጣቸው እንፈልጋለን። ስለዚህ በየቀኑ እዚህ የምንገኘው ለዚህ ነው። የእስራኤል መንግስት ይህን ነገር እልባት ለመስጠት ተቀምጦ እስኪነጋገር ድረስ ሐማስ የእስራኤል ጥቃት እስኪቆም ድረስ ተጨማሪ ታጋቾችን አልፈታም ብሏል። ነገር ግን በግጭቱ ውስጥ አስታራቂ አገር ሆና እየሰራች ያለችው ካታር የሰብአዊ ረፍትን ለማደስ በዲፕሎማሲያዊ ጥረቷ ተስፋ አልቆረጠችም። እያዳመጣችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ጤና ነው። በኦሮሚያ ክልል አንዳንድ አካባቢዎች ያለው የጸጥታ ችግር የወባ ትንኝን ለመቆጣጠርና የበሽታውን ስርጭት ለመግታት ለሚከናወነው ተግባር እንቅፋት እንደፈጠረበት የክልሉ ጤና ቢሮ አስታወቀ። በክልሉ ጤና ቢሮ የወባ በሽታ ማስወገድ ቡድን መሪ አቶ ጃዋር ቀሲም የወባ በሽታን ለመከላከልና ለማከም የሚረዱ ግብዓቶች እጥረት መኖሩን ለአሜሪካ ድምጽ ገልጸው የሰላም እጦቱ ደግሞ ይበልጥ እንዳባባሰው አመልክተዋል። በኢሊባቦር ዞን ከሁለት ሳምንት ባነሰ ጊዜ ውስጥ ቢያንስ ሰባት ሰዎች በወባ በሽታ እንደሞቱ የዞኑ ጤና ጽሕፈት ቤት ኃላፊ አቶ አብዮት ታምሩ ለአሜሪካ ድምጽ ተናግረዋል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም ዩኤን ኦቻ ባወጣው ሪፖርትም የወባ በሽታ ከተስፋፋባቸው የአገሪቱ አካባቢዎች ውስጥ ሀምሳ በመቶዎቹ በኦሮሚያ ክልል እንደሚገኙ ገልጿል። የኦሮሚያ ክልል ምዕራባዊ ዞኖች፣ የአማራና የደቡብ ምዕራብ ክልሎች እንደ ቅደም ተከተላቸው ከፍተኛ የበሽታ ተጠቂዎች እንደሚገኙባቸው ሪፖርቱ አክሎ አመልክቷል። ጉዳዩን የተከታተለችው ጸሀይ ዳምጠው ናት። በኦሮሚያ ክልል ላለፉት ተከታታይ ሶስት ዓመታት የወባ በሽታ በወረርሽኝ ደረጃ መዛመቱን እንደቀጠለና በሺዎች የሚቆጠሩ ዜጎችም ተጠቂዎች እንደሆኑ ከክልሉ ጤና ቢሮ ያገኘነው መረጃ ያመላክታል። በኦሮሚያ ክልል ጤና ቢሮ የወባ በሽታ ማስወገድ ቡድን መሪ አቶ ጃዋር ቃስም ባለፉት አራት ወራት ውስጥ ከበሽታው ጋር በተያያዘ ከአንድ ሚሊዮን ዘጠኝ መቶ ሺህ በላይ ከሚሆኑ ሰዎች ናሙና እንደተወሰደ ለአሜሪካ ድምፅ ገልጸዋል። የደም ናሙና ከተወሰደላቸው ውስጥ ከ750 ሺህ በላይ ሰዎች በበሽታው ተይዘዋል። ይህም የሕሙማን ቁጥር ባለፈው ዓመት ከተመዘገበው 652 ሺህ ጋር ሲነጻጸር ዘንድሮ የበሽታው ስርጭት በከፍተኛ መጠን እንደጨመረ ያሳያል። ከመስከረም እስከ ታህሳስ ያሉት ወራት የወባ ስርጭት የሚስፋፋባቸው በመሆኑ የክልሉ ጤና ቢሮ በሁሉም አካባቢዎች የጤና ኬላዎች፣ የጤና ጣቢያዎች እና በሆስፒታሎች ደረጃ ሕክምናውን በተቀናጀ መልኩ እየሰጠ ይገኛል። የአጎበርና ጸረ ወባ ኬሚካል ርጭትም እየተከናወነ ነው። ከፍ ያለ የጸጥታ ችግር ባለባቸው ምዕራብና ቄለም ወለጋ ዞኖች ውስጥ የበሽታው ስርጭት ከፍተኛ እንደሆነ አክለው የገለጹት አቶ ጀዋር ጤና ቢሮው ተጨማሪ ባጀት መድቦ እየሰራ ነው ብለዋል። የጸጥታው ችግር ያለባቸው ወረዳዎች አጎበር፣ ጸረ ወባ ኬሚካል መድኃኒትና ሌሎችም የሕክምና ግብአቶች በራሳቸው እየወሰዱ ለህብረተሰብ እንዲዳረስ እያደረጉ ነው። የሰላም እጦት ካለባቸው ስልሳ አራት የክልሉ ወረዳዎች አብዛኞቹ በምዕራብና በቄለም ወለጋ ዞኖች ውስጥ ይገኛሉ። ህዝቡን ለመድረስ በአካባቢዎቹ ተቀምጠው አስፈላጊውን አገልግሎት ሊሰጡ የሚችሉ ሐኪሞችና የየአካባቢዎቹን በጎ ፈቃደኞች ጭምር አሰልጠነን ወደ ስራ እያሰማራን ነው ይህ የምናደርገው አስቀድሞ በመከላከል ትምህርትና በናሙና ምርመራ ከፍተኛ ሚና የነበራቸው የጤና ኬላዎች በግጭቱ ምክንያት ስለወደሙ ነው። በምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪ እንደሆኑ የጠቀሱት አቶ አማን ከድር ባለፈው ሳምንት በወባ በሽታ ልጃቸውን እንዳጡ ነግረውናል። ልጄን ለሶስት ወራት እያሳከምኩ ቆይቻለሁ። ያልደረስሁበት ጤና ተቋም የለም። ያለኝን በእርሱ ህክምና ጨረስኩ። ሆኖም ሊተርፍልኝ አልቻለም። ሌሎች ሁለት ልጆችም በወባ ታመው ቤት ውስጥ ናቸው። እነርሱን ማሳክምበት አቅም የለኝም። አሁንም እናቴ የታማብኝ ሐኪም ቤት ውስጥ በሆንም ምንም የተደረገላት ሕክምና የለም። በመንግስት የጤና ጣቢያዎች ውስጥ መድኃኒት ለማግኘት አስቸጋሪ ነው። በእሉ አባ ቦር ዞን ዳሪሙ ወረዳ ውስጥም የወባ በሽታ ስርጭት በከፍተኛ ሁኔታ እንደተዛመተ የዞኑ ነዋሪ እንደሆኑ የጠቀሱት አቶ ሁሴን ከማል ለአሜሪካ ድምፅ ተናግረዋል። በዳሪሙ ወረዳ በወረርሽኙ የአንድ ቤተሰብ ሁሉንም አባላት አልቀው አንድ የአራት ዓመት ልጅ ብቻውን ያላሳዳጊ ቀርቷል። በመቱ ወረዳም በርካታ ሰው አልቋል። ከዚህ በፊት በሽታውን አስቀድሞ ለመከላከል የኬሚካል ርጭት እና የአጎበር ስርጭት ይካሄድ ነበር። ላለፉት ሶስት ዓመታት ይህ አልነበረም። አልፎ አልፎ የኬሚካል ርጭት ቢኖርም መድኃኒት የለም። ስንጠይቅም አቅርቦት የለም ይሉናል። የሚመለከተው አካል መፍትሄ እንዲሰጠን እንጠይቃለን። አቶ አብዮት ታምሮ የኢሉ አባቦር ዞን የጤና ጽህፈት ቤት ኃላፊ ናቸው። በዞኑ አስራ ሶስት ወረዳዎችና አንድ ከተማ ውስጥ ወረርሽኙ አለ። ባለፉት አምስት ወራት ውስጥ ብቻ ናሙና ከሰጡ መቶ አርባ ሺህ የሚደርሱ ሰዎች ውስጥ 55 ሺህ የሚሆኑት በወባ በሽታ ተይዘዋል። ባለፉት ሳምንታት ሰባት ሰዎች በበሽታው እንደሞቱ ተረጋግጧል። በዞኑ ችግሩን ለመቅረፍ የክልሉ ጤና ቢሮም ከፍተኛ እገዛ እያደረገ ነው። በዞኑ ለሚገኙ ወረዳዎች ከ500 ሺህ በላይ አጎበሮች ተሰራጭተዋል። ከ40 ሺህ በላይ የኬሚካል ርጭት ተከናውኗል። መድኃኒትም እየቀረበ ነው። ይህም ሆኖ በእኛ አካባቢ ችግሩን እያባባሰው ያለው እንደታመሙ ቶሎ ወደ ጤና ተቋማት አለመሄድና ለአንድ ሰው የታዘዘውን መድኃኒት ተጋርቶ የመጠቀም ልማድ ነው። ይህም ለማረም ትምህርት እየሰጠን እንገኛለን። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤንኦቻ ባለፈው ሳምንት ባወጣው ሪፖርት የወባ በሽታ ከተስፋፋባቸው የሀገሪቱ አካባቢዎች ውስጥ 50 በመ ሰዎቹ በኦሮሚያ ክልል እንደሚገኙ ገልጸዋል። የኦሮሚያ ክልል ምዕራባዊ ዞኖች፣ የአማራና የደቡብ ምዕራብ ክልሎች እንደ ቀደም ተከተላቸው ከፍተኛ የበሽታው ተጠቂዎች እንደሚገኙባቸው ሪፖርቱ አክለው አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው። እያስተናገድኳችሁ ያለውት ስመኝሽ የቆየ ነኝ። ተከታዩ መሰናዷችን ደግሞ የአፍሪካ ነክ ርዕሶች ነው። ሴኔጋል በመጪው የካቲት ፕሬዝዳንታዊ ምርጫ ታካሄዳለች አንዳንድ ጋዜጠኞች ታዲያ እየደረሰ ያለው ጥቃትና ወከባ በፈጠረባቸው ስጋት ምክንያት ምርጫ ነክ ዘገባዎች ላይ ከመሰማራት ወደ ኋላ እያሉ ነው በሌላ በኩል ደግሞ ሁኔታው የሚሻሻልበትን መንገድ ለመፈለግ ጋዜጠኞችና ፖሊሶች በጋራ የሚሳተፉበት ስልጠና እየተሰጠ ነው ሴናዱ ቶርድ ከሴኔጋል ዋና ከተማ ዳካር ለአሜሪካ ድምጽ ያስተላለፈው ዘገባ ለቀጣዩ የአፍሪካ ነክ ርዕሶች ተሰና ተሰርቷል። ቆንጂታ የታቀርበዋለች። ዳካር በሚገኘው በዚህ የሴኔጋል የፕሬስ ድርጅት ጋዜጠኞች በፖሊሶች ስለሚደርሱባቸው ወከባዎች የብዙሀን መገናኛ ጉዳይ ላይ ከሚያተኩሩ የፖለቲካ ሰዎችና የደህንነት አዋቂዎች ጋር እየተወያዩ ነው። በፕሬስ ነጻነት ሰንጠረዥ ከ180 ሀገሮች 49ኛ ደረጃ የነበራት ሴኔጋል ወደ አንድ መቶ አራተኝነት ያሽቆለቆለችው ባለፉት ሁለት አመታት በጋዜጠኞች ላይ እየደረሰ ባለው ጥቃት የተነሳ መሆኑን ጋዜጠኞቹ ያስረዳሉ። ማማዱ ቲዮር በአህጽሮት ስሙ ኮሬድ የተባለው የመገናኛ ብዙሀን ደንብና ስነ ምግባር ታዛቢ ምክር ቤት ሊቀመንበር ናቸው። ሴኔጋል በፕሬስ ነጻነት ማሽቆልቆል የጀመረችው እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ.ም በአንድ ተቃዋሚ መሪ እስር ጉዳይ ላይ የተካሄዱ የተቃውሞ ሰልፎችን በሚመለከት በቀረቡት ዘገባዎች መሆኑን ያስረዳሉ። ወደ 12 የሚሆኑ ሲቪሎች ሕይወት የጠፋባቸውን ግጭቶች በሚመለከት የዘገቡ ጋዜጠኞች ወዲያውኑ ኢላማ መደረጋቸውን ማማዱ ያስታውሳሉ። ጋዜጠኞቹ እየተደረገ ያለው ነገር እንዲታወቅ ነው የፈለጉት። ፖሊሶች ደግሞ ያ እንዲሆን አልፈለጉም። ጭቅጭቁን ያስነሳው እሱ ነው። ከመጋቢት 2021 በፊት የነበረን መግባባት ከዚህኛው ክስተት በኋላ ስራ ላይ አልዋለም። ከዚያ ጊዜ በኋላ ከ20 በሚበልጡ ጋዜጠኞች ላይ ጥቃት መድረሱን ተቋማቸው መመዝገቡን ማማዱ ገልጠዋል አማዱ ሳባርባ የወጣት ጋዜጠኞች ጉባኤ አባል ነው። አንደኛው ጥቃት በቅርቡ ነው የደረሰው። እኔ በጣም ነው የገረመኝ። የተቃውሞ ሰልፍ እየተካሄደ ሳለ አንድ የዳካር የቀድሞ አስተዳዳሪ የመከላከያና የጸጥታ ኃይሎች ጋዜጠኞች ላይ ጥቃት እንዲያደርሱ አስለቃሽ ጋዝ እንዲረጩ በግልጽ ትዕዛዝ ሲሰጡ ነበር። ቪኦኤ የቀድሞውን የዳካር አገረገዢ አሊዩን ባዳራ ሳምባን ስለ ጉዳዩ ለመጠየቅ ያደረገው ሙከራ አልተሳካም። የሴኔጋል መንግስት ቃል አቀባይም ስለዚሁ ጉዳይ ብሎም የሀገሪቱ የፕሬስ ነጻነት ይዞታ ስለ ማሽቆልቆሉ ከቪኦኤ ለቀረበ ጥያቄ ምላሽ አልሰጡም። በሌላ በኩል የፖሊሶችና የጋዜጠኞችን ግንኙነት ለማደስ በሚል ለሁለቱ ወገኖች በጋራ ስልጠና እየተሰጠ ነው። ድንበር የለሽ ጋዜጠኞች አርስፍ ባዘጋጀው ስልጠና ላይ ጋዜጠኞች ለደህንነታቸው የተሻለ ጥበቃ እንዲደረግ በሀገሪቱ የፕሬስ ህግ ያሉ ጥብቅ አንቀጾችም እንዲሰረዙ ጠይቀዋል ሳዲቡ ማሮንግ የድንበር የለሽ ጋዜጠኞች ቡድን የአፍሪካ ዳይሬክተር ናቸው የሀገሪቱ ባለስልጣናት ላለፉት ሁለት ዓመታት ያለማቋረጥ የቀጠለውን የጋዜጠኞች እስር እንዲያቆሙ በመማፀን ላይ ነን ከፕሬስ ህጉ ውስጥ አስቸጋሪ የሆኑትን አንቀጾች እንዲሰርዙም ጠይቀናል። ምክንያቱም በብዙዎቹ የምዕራብ አፍሪካ ሀገሮች ስራ ላይ ባዋሉት የፕሬስ ህግጋት መሰረት ጋዜጠኛ ይዞ በቀጥታ እስር ቤት ማስገባት አይቻልም። የሴኔጋሉ ህግ ግን እንደዚያ አይደለም። ሴኔጋል በመጪው የካቲት የምታካሂደው ፕሬዝደንታዊ ምርጫ እየተቃረበ ባለበት በዚህ ወቅት በጋዜጠኞች ላይ የሚደርሰው ወከባም እየተባባሰ መሆኑን አር ኤስ ኤፍ አመልክቷል። የኢንተርኔት አገልግሎት መቆራረጥ፣ የማህበራዊ መገናኛ መዘጋትም እንዲሁ እየጨመረ መሆኑን አስተውለናል ነው ያለው። የወጣት ጋዜጠኞች ጉባኤ አባሉ አማዱ ሳባርባ የዚህ ሁሉ አድራጎት አላማ ጋዜጠኞችን ማስፈራራት መሆኑን ይናገራል። ሀገራችን ደጋግማ ዲሞክራሲያዊና ለጋዜጠኛ ምቹ ሀገር እንደሆነች ነው የምትናገረው። ነገር ግን እንደዚህ አይነት ድርጊት መፈጸሙ የሚቀጥል ከሆነና ጋዜጠኞች ስራቸውን መስራት ካልቻሉ ዲሞክራሲያዊት ሀገር ልትባል የምትችል አይመስለኝም። ብዙዎች ጋዜጠኞች የየካቲቱ ምርጫ እየተቃረበ ባለበት በዚህ ወቅት ፖለቲካዊ ዘገባዎችን በሚመለከት ስጋት ያደረባቸው መሆኑን የሀገሪቱ የፕሬስ ሕግና ሥነ ምግባር ታዛቢው ተቋም ኮሬድ ገልጿል። ሆኖም ጋዜጠኞቹ ስራቸውን ደህንነታቸው ተጠብቆ ለማከናወን የሚችሉበትን ስልጠና በመስጠት ልንረዳ ዝግጁ ነን ሲልም አስታውቋል። በተከታይ ተከታይ ደግሞ በቅርቡ የተጠናቀቀውን የአየር ንብረት ለውጥ ጉባኤ እንመለከታለን። ለሁለት ሳምንት በተባበሩት አረብ ኤምሬት ሲካሄድ የነበረው ዓለም አቀፍ የአየር ንብረት ጉባኤ ወደ ሁለት መቶ የሚጠጉ ሀገራት ከከርሰ ምድር የሚወጣ ድፍድፍ ነዳጅን በሂደት ለመቀነስ በገቡት ስምምነት ተጠናቋል። ሆኖም ከከርሰ ምድር የሚወጣ ኃይልን በሂደት መጠቀም ወደ ማቆም መሸጋገርን ይጠብቁ የነበሩ የጉባኤው ተሳታፊ ሀገራት ግን በስምምነቱ ደስተኛ አይደሉም። ለ ሀያ ስምንተኛ ጊዜ በዱባይ የተካሄደው ጉባኤ እንደ ኢትዮጵያ ላሉት ታዳጊ ሀገራት ምን አስገኘ ስንል ባለሙያዎችን አነጋግረናል። ቀጥሎ ይቀርባል በተባበሩት አረብ ኤምሬትስ ዋና ከተማ ዱባይ ላይ የተካሄደው 28ኛው ዓለም አቀፍ የአየር ንብረት ጉባኤ ወይም ኮፕ 28 ከሁለት ሳምንት በፊት የጀመረው ትላልቅ ተስፋዎችን ሰንቆ ነበር በተለይ ከከርሰ ምድር በሚወጣ ድፍድፍ ነዳጅ በገንዘብ ተጠቃሚ የሆኑ ሀገራት በአየር ንብረት ለውጥ ምክንያት ከፍተኛ ጉዳት እየደረሰባቸው ላሉት ታዳጊ ሀገራት እንዲያደርጉ የሚጠበቀው የገንዘብ ድጋፍና የያዝነው ምዕት ዓመት ከመጠናቀቁ በፊት የዓለም ሙቀት ከ1.5 ዲግሪ ሴንቲግሬድ በታች እንዲሆን እንደ አውሮፓውያን አቆጣጠር በ2021 ፓሪስ ላይ ለተገባው ስምምነት መንደርደሪያ የሚሆኑ ውሳኔዎች በከፍተኛ ሁኔታ ተጠብቀው ነበር። በጉባኤው መክፈቻ ቀን ለኪሳራና ጉዳት እንዲቋቋም የተወሰነው ፈንድ ወደ ተግባር እንዲገባ መደረጉም ኢትዮጵያን ጨምሮ የአየር ንብረት ተጽዕኖ የበረታ ክንዱን የሚያሳርፍባቸው ሀገራትን ያስደሰተ እንደነበር በወርልድ ሪሶርስ ተቋም ተንታኝ የሆኑትና በጉባኤው ላይ ኢትዮጵያን በመወከል በድርድሮች የሚሳተፉት አቶ ያሬድ አበራ ይገልጻሉ። ሴንዳሜጃ አጀንዳ ባለፈው በኮፕ ሀያ ሰባት ላይ ዋነኛ አውትካም ሆኖ የተወሰነ ነበር ነበረ። እሱኛው ፈንዱ ኢስታብሊሽ እንዲደረግና ፈንዱ እንዴት ይሰራል የሚለውን ደግሞ ዓመቱን ሙሉ ኮሚቴ ተዋቅሮ የትራንዚሽናል ኮሚቴ የሚባል ወደ አምስት ስብሰባዎችን አድርጎ እዛ በነዚ አምስት ስብሰባዎች ያው ድርድርን የሚጨምራል። እነዚ አምስቱ ስብሰባዎች ያ ፈንድ እንዴት ኦፕሬት ያድርግ የሚለውን ውሳኔ ገና በተጀመረ በመጀመሪያው ቀን ዲሲሽኑ ሀብን አድርጓል ማለት ነው። ይሄ ትልቅ በተለይ ደግሞ ዩናይትድ አረብ ኢምሬትስ በዚህ የኮፕ 28 ፕሬዚደንሲ እንደመሆኗ መጠን ትልቅ የመጀመሪያው ስራውን አቺቭ አድርጋለች ማለት ነው። ባለፉት አርባ ዓመታት ባልታየ ድርቅ ሲሰቃይ የነበረው የአፍሪካ ቀንድ አካባቢ አሁን የተከሰተው ከፍተኛ ዝናብ ያስከተለው ጎርፍ ከ1.6 ሚሊዮን በላይ ሰዎች እንዲፈናቀሉ ያደረገ ሲሆን ከእነዚህ ውስጥ 396 ሺህ የሚሆኑት የሚገኙት ኢትዮጵያ ውስጥ መሆኑን አክሽን አጌንስት ሀንገር የተሰኘው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም አስታውቋል። በተለይ በኢትዮጵያ ሶማሌ ክልል የደረሰው ጎርፍ መንገዶችንና ቤቶችን ያጥለቀለቀ ሲሆን የውሃ ምንጮች እንዲበከሉና የጤና ተቋማት እንዲወድሙ በማድረጉ በክልሉ ለበሽታ ተጋላጭነት ጨምሯል። በአየር ንብረት ለውጥ ምክንያት የሚከሰቱትን እነዚህን ተደራራቢ ጉዳቶች እያስተናገደች ያለችው ኢትዮጵያና በቀንዱ የሚገኙት እንደ ኬንያና ሶማሊያ ያሉ ሀገራት ከኪሳራና ጉዳት ፈንዱ እንዴት ተጠቃሚ እንደሚሆኑ አቶ ያሬድ ያስረዳሉ። ዋነኛው ይሄኛው ፈንድ በተለይ መቋቋሙ እንደዚህ አይነት ጉዳቶች ሲካሄዱ ሶ አገራቶች ከሚኖራቸው ካዝና ሳይሆን ኦልሬዲ ከተዘጋጀ ማዕቀፍ ውስጥ ገንዘብ አክሰስ ማድረግ የሚችሉበትን ሜካኒዝም ነው የተፈጠረው። ይሄ የሎሴን ዳሜጅ ወይም የጉዳትና ኪሳራ ፈንድ ዋነኛው ምንትን ማለት ነው። ለዛ ትልቅ አንደኛው ቋት ነው ማለት ነው። ኦፍኮርስ በመጀመሪያው ቀን የተለያዩ አገራቶች ጀርመን፣ ዩናይትድ አረብ ኤምሬትስ ራሷን ጨምሮ፣ እንግሊዝ ጃፓን የተለያዩ ፈንዶችን አስቀምጠዋል፣ ቋት ውስጥ ይሄ ቋት እየጨመረ እየጨመረ ይሄዳል ተብሎ ይጠበቃል ማለት ነው። እንደዚህ አይነት ጎርፍ፣ ድርቆች፣ የተለያዩ ጉዳቶች በአፍሪካ ደረጃ በተለይ ደግሞ በታዳጊ ሀገራት ላይ ሀብትን ሲያደርግ ይህንን ፈንድ ሄደው አክሰስ ማድረግ ይችላሉ ማለት ነው። ይህ የገንዘብ ድጋፍ ዜና ለታዳጊ ሀገራት መልካም ይሁን እንጂ ተግባር ላይ ለመዋል ግን ብዙ ፈተናዎችን ማለፍ ይኖርበታል። አንደኛው ችግር የበለጸጉ ሀገራት ቃላቸውን ጠብቀው የገንዘብ ድጋፉን መስጠታቸው ነው። በኢትዮጵያ የደን ልማት ሚኒስቴር የደን ስነ ምህዳር ባለሙያና ሬድ ፕላስ የተባለው የደን ልማት ኢንቨስትመንት ፕሮግራም አስተባባሪ የሆኑት ዶክተር ይትብቱ ሞገስ የበለጸጉ ሀገራት ለፈንዱ ያዋጡት ገንዘብ በጉባኤው መጀመሪያ ላይ የታየውን ተስፋ እንዳቀዘቀዘው ይገልጻሉ። ገንዘቡ ተቀምጧል በተለያዩ ሀገሮች የተወሰነ ገንዘብ በቂ ነው የሚባል አይደለም። በእርግጥ ለአንድም ሀገር በቃ። አሁን ኮፕ እስከሚያልቅ መጀመሪያ አካባቢ በተለይ የመጀመሪያ ሁለት ሶስት ቀናት ጥሩ ስሜት ነበር። ወደኋላ ላይ ግን ያው የዚ መቶ ዘጠና አራት ሀገሮች ጉዳይ ስለሆነ ድርድሩ ያው የተለያየ ሀሳብ የተለያየ ሂፖክራሲ አለ፣ የተለያየ ቢዝነስም ፖለቲክስም አለ። በሳይንስ ብቻ አለ ክላ ሌላው ችግር ታዳጊ ሀገራት በሚደርስባቸው ጉዳት ልክ ካሳ ለማግኘት በጥናት የተደገፈ መረጃ ማቅረብ የሚኖርባቸው መሆኑ ነው። ዶክተር ተብቱ ይህንን የሚያደርጉ የባለሙያ ማዕከላት አለመኖራቸው የድጋፉ ተጠቃሚ እንዳይሆኑ እንደሚያደርጋቸው ኢትዮጵያን ምሳሌ አድርገው ያስረዳሉ። ቁጥር ዳታ፣ በደንብ ጥናት፣ በዶኩመንት የተቀመጠ ነገር አለ ወይ? እሱ ከሌለ እንዲተጎድ ይቻለ ይባል በዜና ላይ ሲሄን ላይ ስለታየ ወይ ስለተሰማ ካሳ ልንጠይቅበት አንችል እና ዝግጁ መሆን አለብን። ሬዲነስ ይፈልጋል። ይሄ ራሱ ዳ ሬዲ እያንዳንዱ አሁን የቦረና አምስት ዓመት ድርቅ እያለ ለረጅም ጊዜ ሳንሰማ አምናን የሰማ ነው። እንዲህ እንዲህ አይነት ነገር አይ ቲንክ በጣም ይጎዳል። ስለዚህ እየሆነ ያለውን ነገር ሁሉ በጎርፊውን ይሁን በድርቂውን በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚ የአየር ንብረት ለውጥ ጋር የሚያያዝ ስለሆነ በቀጥታ የሚመጣ ተዘዋዋሪ አይ ቲንክ መጠየቅ እንችላለን። ኪሳራችን ለማካካስ ግን መረጃ እስከ ወይ ምንም የምናገኘው ነገር የለም። ተቋማት ሪሊ በጣም መጠናከር አለባቸው። ስፔሲፊክ ሎሴን ዳሜጅ እስቲ ማን ነው የሚሰራው? የሆነ ለሆነ ሚኒስትር መስሪያ ቤት ይጠራ ይችላል፣ ግን እስኖት ሚኒስትር መስሪያ ቤት አይደለም። አሁን ማዕከላት የሚባሉ አሉ። ሌሎች ሀገሮች ጋር፣ በፍጥነት ያደጉ ሀገሮች ማዕከላት፣ አሁን ኮሪያ ሴንተር ሴንተር እያሉ ትንሽ አቋማት ናቸው። ነገር ግን ሀይሊ ስፔሻላይድ የሆኑ ሰዎች የሚመሩትና በተግባር ውጤት የሚያገኙበት አደረጃጀት ነው የሚፈልገው። የተንዛዛ ይሄ ሚኒስትር አርገሹ ተንበርብቆ የዛሬ አምስት ዓመት መልስ ብሰጭ ሙና ጋለ ዛሬ ከሆነ መልስ የሚፈለግ እንደ አውሮፓን አቆጣጠር በ2015 ፓሪስ ላይ በተካሄደው 21ኛው ጉባኤ የዓለም ሀገራት በፈረሙት የፓሪስ ስምምነት የዓለም ሙቀትን 1.5 ዲግሪ ሴንቲግሬድ ላይ ለመገደብ ተስማምተው ነበር። ይህንንም ለማሳካት እንደ አውሮፓያን አቆጣጠር በ2030 ሙቀት ማመቅ የሚችሉ የጋዝ አይነቶችን በ43 ከመቶ ለመቀነስ እና በ2050 ዓለምን ከካርቦን ዳይኦክሳይድ የጸዳ ለማድረግ ቃል ገብተዋል። ሁሉም ዘ 194 ሀገሮች በትንሹ 43 በመቶ የ2019 ልቀታቸውን ማውረድ አለባቸው የሚል ነው። አንድ ነጥብ አምስት ጎልን እውነት አቺቭ ከተባለ ነው እና ግሎባል ስቶክቴክ ለመጀመሪያ ጊዜ ነው የተወሰደው በ2023 እያለ በየአምስት ዓመት ሀያ ስምንት ሀያ ሰላሳ ሶስት ምናምን እያለ ይቀጥላል። ምንድን ነው የሚደረገው? ሞኒተር ይደረጋል። እያንዳንዱ ሀገር የሰራው ዩኤንኤፍ ትሪፕል ሲ አይ ፒ ሲ ሲ እየሆኑ የት ጋር እንደደረሱ ሀገሮች እያዩ አምቢሽን እንዲጨምሩ ወደ ታርጌቱ እየወሰደ መሆን አለመሆኑ ቼክ እያደረጉ እየተወያዩ ሳማሀዊቻ አንድ ነጥብ አምስት ሀያ አንደኛው ምዕት ዓመት ሲያልቅ እንደርሳለን የሚል ነው። በ28ኛው የአየር ንብረት ጉባኤ ትልቁን አጀንዳ ያዘው ዓለምን እየጎዳ ላለው ሙቀት ተጠያቂ የሆነውን ከከርሰ ምድር የሚወጣ ኃይልን መጠቀም እንዲቆም በሚፈልጉና በማይፈልጉ ሀገራት መካከል የተካሄደው ድርድር ነው። ከጉባኤው መጀመር ቀደም ብሎ የተባበሩት መንግስታት ድርጅት ይፋ ያደረገው ግሎባል ስቶክቴክ የተሰኘው ሪፖርት የዓለም አቀፍ ማህበረሰብ ሙቀትን ከ1.5 ዲግሪ ሴንቲግሬድ በታች ለመገደብ ከያዘው እቅድ በጣም የራቀ መሆኑን አመልክቷል። በምትኩ የካርበን ዳይኦክሳይድ ልቀት መጨመሩንና 80 ከመቶ የዓለም ኃይል አቅርቦት ከከሰል ድንጋይ፣ ዘይትና የተፈጥሮ ጋዞች የሚገኝ መሆኑንም ገልጿል። ከዚህ አንጻር ጉባኤው ላይ የሚሳተፉ ሀገራት የካርበን ልቀታቸውን ድጋሚ ለመፈተሽ የሚያስችላቸው ስምምነት ተጠብቆ እንደነበር ሄኖክ ይገልጻል። ሀገራቶች ምን አችቭ አድርገዋል? ለአንድ ነጥብ አምስት ዲግሪ ሴልሽስ ምን ያህል የካርበን ልቀት ላይ ተጉዟል? የሚለውን መርምረው የሚያስቀምጡበት ሜካኒዝም ነው ማለት ነው። በዛ ሜካኒዝም መሰረት ኮፕ ሀያ ስምንት ዋነኛው ውሳኔ ተብሎ የሚጠበቀው ሀገራቶች የሚስማሙበት ይሄ የግሎባል ስቶክ ቴክ ላይ በትክክለኛው ዳይሬክሽን እየሄድን ነው ወይ የሚለው ነው። ኦፍኮርስ በትክክለኛው ዳይሬክሽን እየተካሄደ ሆኖ በጣም ስሎ ነው። ያንን ጉዳይ አድሬስ ለማድረግ ማለት ነው ይሄኛውን ውሳኔ ላይ እንዴት ነው ማፍጠር ቢቻለው የሚለው ሜጀር ውሳኔ ነው ማለት ነው። የዘንድሮ የአየር ንብረት ጉባኤ ያሳካዋል ተብሎ የተጠበቀው ከከርሰ ምድር የሚወጡ ኃይሎችን በፍጥነት መጠቀም ማቆም የሚያስችል የውሳኔ ሀሳብ አለመሳካቱ ታዳጊ ሀገራትን ትናንሽ ደሴቶችንና የአየር ንብረት ተሟጋቾችን በእጅጉ አሳዝኗል። የውሳኔ ሀሳቡ ያቀረበው ምክንያታዊ ስርዓት ባለውና ፍትሐዊ በሆነ መልኩ መጠቀምን የሚያበረታታ መሆኑም በርካታ ሀገራትን አስቆጥቷል። ለዚህ ፖለቲካዊና ኢኮኖሚያዊ ፍላጎቶች ተጽዕኖ ማድረጋቸውን ዶክተር ይተብቱ ያመለክታሉ። እዛ ውስጥ ግን ፖለቲካ አለ፣ ኢኮኖሚ ኢንተረስት አለበት። ምን ኢንተረስት አሉ እና እንዳልፈ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት የመሳሰሉ ሀገሮች ደግሞ ፈሲዩ ላይ ፎሲል ፊዩ ላይ ሀምሳ አመት ስንሳ አመት መቀጠል ይፈልጋል። ኦቨርኦል እኔ ሳየው ብዙ ውሳኔዎች የተካሄዱበት ኮፕ አደለም። እውነት ቀዝቃዛ ነው ነው የምለው ውሳኔዎች ብዙ ያልተካሄዱበት፣ በተለይ ወደ መጨረሻው አካባቢ ብዙ እንቅፋቶች የተፈጠሩበት በብዙ ጉዳዮች ሎሴል ዳሜጅ የተጠበቀውን ያህል ፋይናንስ ሞቢላይዝ ያደረገ አይመስለኝም። ኦፍኮርስ ድጋፍ አለው፣ ግን ድጋፍ ያው ብቻውን ዋጋ የለውም። ዋናው ነገር ለደ ሀገሮች ፋይናንስ ያስፈልጋል ቴክኖሎጂ የመቋቋሚያ ቴክኖሎጂ ፋይናንስ ያስፈልጋቸዋል። እና ቀዝቃዛ ነው ብዙ ሳኔዎች ብዙ ኮሚትመንቶች የተካሄደባቸው አይመስለኝ። እንደዚህ እንደ ሳውዲ አረቢያ ያሉ ዋና የነዳጅ አምራች ሀገሮች የከርሰ ምድር ሀይልን ቀስ በቀስ መጠቀም ማቆም የሚለውን ቋንቋ የማይቀበሉ ሲሆን፣ ለመጪዎቹ አመታት ድፍድፍ ነዳጃቸውን መጠቀማቸውን ይቀጥላሉ። በዛው ልክ ጉዳቶችን እያደረሰ የሚገኘው የአየር ንብረት ለውጥ ግን መፍትሄው ግልጽ ነው ይላሉ ዶክተር የታብቱ። እንግዲህ ላየ ንብረታ መፍትሄው ግልጽ ነው፣ ሬኒዋብል ኤነርጂ ሽፍት ማድረግ ከፎሲል ፊውል ጠቅላላ ላይብል ሶሳይቲ ቢጠቀሙ ፎሲል ፊውል መኪና ቤት ውስጥ ወደበር እና እሱን ማስወገድ በጣም ትልልቅ ኢኮኖሚ ኮንሲኮንስ ሲሉ ይኖሩታል የሚል ችግር ስላለው እንዲህ በቀላሉ እንትን የሚባል አይደለም። ግን ምንድን ነው አሁን ትራንዚሽኑ ቀስ በቀስ ሚኒመም እያንዳንዱ ሀገር አርባ ሶስት በመቶ ሀያ ሰላሳ ላይ ቅነሳ ማግኘት አለበት። ይሄ እንዲሆን ደግሞ ሬኒዌብል ሶስት ጥፍ ማደግ አለበት። ኤፊሽንሲ በሁለት ጥፍ ማደግ አለበት። ለአንድ ዩዙ ፖዘቲቭ እንዲሆን መሰራት አለበት ነው። በዓለም ላይ ትልቅ የካርበን ዳይኦክሳይድ ልቀት ካላቸው ሀገራት መካከል የሆኑት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና የቻይናው መሪ ሺጂንፒንግ በዘንድሮ ጉባኤ ላይ አለመገኘታቸው በርካታ ጥያቄዎችን አስነስቷል። ዋና የነዳጅ አምራች የሆነችው አሜሪካም ለኪሳራና ጉዳት ፈንዱ 24.5 ሚሊዮን ዶላር ብቻ ለመስጠት ቃል መግባቷም የቁርጠኝነት ጥያቄ አስነስቶባታል። ከአሜሪካ በተጨማሪ ለፈንዱ እስከ 700 ሚሊዮን ዶላር ለመስጠት ቃል የገቡ ሀገራት ቃላቸውን ይጠብቁ እንደሆነም ገና ይታያል። እስከዛው በድርቅና በአስከፊ ድርቅ ለከፍተኛ ረሃብና መፈናቀል የተጋለጡት በሚሊዮን የሚቆጠሩ የአፍሪካ ቀንድ ነዋሪዎች በተስፋ ይጠብቃሉ ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ አሁን ተከታዩ ሳምንታዊ የስፖርት መሰናዷችን ነው ኬኔዲ አባተ ትናንት እሁድ በህንድ ኮልካታ በተካሄደ የ25 ኪሎ ሜትር የጎዳና ላይ ውድድር ኢትዮጵያውያን አትሌቶች ድል ቀንቷቸዋል በሴቶች አትሌት ሱቱሜ ያሰፋ ውድድሩን 1 ሰዓት ከ18 ደቂቃ ከ47 ሰከንድ በሆነ ጊዜ የስፍራውን ክብረ ወሰን በ2 ደቂቃ ከ17 ሰከንድ በማሻሻል አሸንፋለች የኮልካታ የአየር ጸባይ ጥሩ እንደነበረ ጠቅሳ ውድድሩን ከዚህ በተሻለ ፍጥነት የማጠናቀቅ እቅድ ነበረኝ ያለችው የ2020 የቶኪዮ ማራቶን የነሐስ ሜዳሊያ አሸናፊዋ ሱቱሜ ሆኖም ባስመዘገበችው ሰዓት ደስተኛ መሆኗን ተናግራለች። አትሌት የዓለም ዘርፍ የኋላው ስቱሜን ተከትላ በመግባት ውድድሩን በሁለተኝነት አጠናቃለች። የ10 ኪሎ ሜትር የአለም ክብረ ወሰን ባለቤቷ የዓለም ዘርፍ ለመጀመሪያ ጊዜ የተሳተፈችበትን የ25 ኪሎ ሜትር ውድድር 1 ሰዓት ከ19 ደቂቃ ከ26 ሰከንድ በሆነ ጊዜ ነው ሁለተኛ በመውጣት ያጠናቀቀችው። እንደ አለም አትሌቲክስ መረጃ ኬንያዊቷ በቲ ቼፕ ኬሞይ ሶስተኛ ደረጃን የያዘች አትሌት ናት። በወንዶች ምድብም የስፍራው ክብረ ወሰን የተሻ ሻለ ሲሆን ኬንያዊው ዳንኤል ኤቤኒዮ ክብረ ወሰኑን አሻሽሎ ያሸነፈው አትሌት ነው። ሌላኛው ኬንያዊ ቪክቶር ኬፕሩቶ ሁለተኛ፣ ኢትዮጵያዊው ተስፋዬ ደመቀ ደግሞ ሶስተኛ ወጥተዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በ2024 በፓሪስ ለሚካሄደው ኦሎምፒክ በሩሲያ አትሌቶች ላይ ሕግ በማውጣት የዓለም ኦሎምፒክ ኮሚቴ አይኦሲ የኦሎምፒክ እንቅስቃሴን የሚጎዳ እርምጃ እየወሰደ ነው ሲሉ ከሰዋል። የሩሲያና የቤላሩስ አትሌቶች በፓሪስ ኦሎምፒክ ላይ ያለ ሀገራቸው ባንዲራ፣ አርማና መዝሙር በገለልተኝነት መሳተፍ እንደሚችሉ አይኦሲ ባለፈው ሳምንት አስታውቋል። ባለፈው ዓመት ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ሩሲያውያንና ቤላሩስ ኢትዮጵያውያን አትሌቶች በዓለም አቀፍ ውድድሮች እንዳይሳተፉ እገዳ ተጥሎባቸው ነበር። ዓለም አቀፉ የኦሎምፒክ ኮሚቴ ባለፈው ሳምንት ባሳለፈው ውሳኔ ታዲያ ለኦሎምፒክ ብቁ የሆኑ የሁለቱ አገራት አትሌቶች አገራቸውን ሳይወክሉ ከቡድን ስፖርቶች ውጭ ባሉ የግል ውድድሮች ላይ እንዲሳተፉ መፍቀዱን ገልጿል። ሐሙስ ዕለት በሰጡት መግለጫ የአይኦሲን እርምጃ የተቹት የሩሲያው ፕሬዚደንት ቭላዲሚር ፑቲን ኮሚቴው በዚህ መንገድ መስራቱን ከቀጠለ የኦሎምፒክ እንቅስቃሴን ይቀብራል ብለዋል። ለዓመታት ሲሰለጥኑ የቆዩ አትሌቶቻችን የኦሎምፒክ ጨዋታዎችን ጨምሮ በትልልቅ ውድድሮች ላይ እንዲሳተፉ እድል ሊሰጣቸው ይገባል ያሉት ፑቲን፣ በውድድሩ ባንዲራችን ቢኖርም ባይኖርም ሁሉም ሰው አትሌቶቹ የእኛ መሆናቸውን ያውቃል። በመሆኑም አትሌቶቻችን በዚህ አይነቱ ውድድር መሳተፋቸውን እደግፋለሁ ሆኖም ግን አይኦሲ ምን አይነት ቅድመ ሁኔታዎችን እያስቀመጠ እንደሆነ በጥንቃቄ መተንተን ያስፈልጋል ብለዋል። አድማጮች፣ ለምሽቱ የያዝናቸው ዝግጅቶች እነዚህ ነበሩ። በማቀናበር አብራኝ ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ ጋር በመሆን ሳስተናግዳችሁ ያምሾት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንገናኛለን። ሰላም፣ ደህና ደሩ Gidi <US> gidi <uneopen morally>